በአፍሪካ አዳዲስ የኮሮና ቫይረስ ተጠቂዎች ቁጥር ከ45 ሚሊዮን በላይ የደረሰ ሲሆን 123000 ሞቶች ተመዝግበዋል። ይህም በአህጉሪቱ ያለው የኮሮና ቫይረስ ወረርሽኝ ላለፉት ስድስት ሳምንታት በከፍተኛ ሁኔታ ላይ መድረሱን ያመለክታል ሲል የዓለም ጤና ድርጅት ባወጣው ሪፖርት አስታውቋል። ሆኖም ከሌሎች አህጉራት ጋር ሲነጻጸር ዝቅተኛ የሆነው አዲስ የቫይረሱ ተያዦች ቁጥር በህዝቡ ዘንድ ቸልተኝነት እንዲፈጠርና የፊት መሸፈኛ ጭንብሎችን መጠቀምና ርቀትን መጠበቅ የመሳሰሉ ራስን ከቫይረሱ መከላከያ መንገዶች እንዳይተገበር እንዳደረገው የተባበሩት መንግስታት የጤና ድርጅቱ ሪፖርት ያሳያል። የዓለም ጤና ድርጅት የአፍሪካ ዳይሬክተር የሆኑት ማቲሺድ ሶ ሞይቲ እንዳስታወቁት ለቫይረሱ ስርጭትና በየጊዜው ማንሰራራት ዋና ዋናው ምክንያት የክትባቱ መዘግየትና አቅርቦቱ እጅግ አናሳ መሆን ነው። በኮቪድ-19 ክትባት ስርጭት የአፍሪካ ሀገራት ከዓለም እጅግ ወደኋላ እየቀሩ ነው። በዓለም ዙሪያ ከተሰራጨው ክትባት አንድ በመቶ የሚሆነው ብቻ ነው አፍሪካ ውስጥ የተሰጠው። ይህ ከሳምንታት በፊት ከነበረው ሁለት በመቶ የወረደ ነው። ወደ አፍሪካ ከተላከው ሰላሳ ሰባት ሚሊየን ጠብታ ክትባት ውስጥ እስካሁን ድረስ ግማሽ የሚሆነው ብቻ ነው ለሰዎች የተሰጠው። ኮቪድ-19 ወረርሽኝ በኮሮና ቫይረስ ምክንያት የሚመጣ በሽታ ነው። ሞይቲ እንደሚሉትም የአፍሪካ ሀገራት ፈጠን ብለው ቢያንስ በእጃቸው ያለውን ክትባት ወደ ሰዎች እንዲደርስ የራሳቸውን ጥረት ማድረግ አለባቸው። የኮቪድ ክትባት በፍትሃዊነት እንዲሰራጭ የዓለም ጤና ድርጅት የመሰረተው ኮቫክስ የተሰኘ ፕሮግራም እስካሁን 80 ሚሊዮን ክትባቶችን ለአፍሪካ አድርሷል። ሆኖም የኮቫክስ ባለስልጣናት እንደሚሉት ከሚመረትበት ህንድ የሚሰራጨው ክትባት ከመጋ መጋቢት ወር ጀምሮ በህንድ በከፍተኛ ሁኔታ ባንሰራራው የቫይረሱ ወረርሽኝ ምክንያት ተግዳሮት ገጥሞታል። ህንድ የምታመርታቸውን ክትባቶች ዜጎቿን ለመከተብ እየተጠቀመችባቸው በመሆኑም ለሌሎች ሀገራት የሚሰራጨው ክትባት በ140 ሚሊየን ቀንሷል። የዓለም ንግድ ድርጅት ለፈጠራ መብቶች የሚሰጠውን ከለላ በማንሳት ኮቪድ-19 ክትባት በስፋት መመረት እንዲጀምር የሚያደርገውን ጥረት ደቡብ አፍሪካና ህንድ በዋናነት እየመሩት ይገኛሉ። ይህን ጥረት ዩናይትድ ስቴትስ መደግፏ ደግሞ ትልቅ ነገር እንደሆነ ሞቲ ይገልጻሉ። ዩናይትድ ስቴትስ ለኮቪድ-19 ክትባትና ሕክምናዎች የፈጠራ መብት ከለላ በጊዜያዊነት እንዲነሳ የሚደረገውን ጥረት በመደገፏ ማመስገን እፈልጋለሁ። ይህ አፍሪካ በሚሊዮን የሚቆጠር ክትባት እንድታገኝና በርካታ ሕይወት እንዲድን በማድረጉ ረገድ ትልቅ ለውጥ ያመጣል። በዚህ ዙሪያ የሚደረጉት ድርድሮች ቶሎ መጠናቀቃቸው ለደህንነት አስፈላጊ የሆኑት ህይወት አድን ክትባቶች ቶሎ መመረት እንዲጀምሩ ይረዳል ይላሉ ሞቲ። አክለውም እስከዛው ግን ህይወት ለማዳን የሚቻልበት ፈጣኑና እርግጠኛው መንገድ እጅግ ብዙ የተከማቸ ክትባት ያላቸው ሀገራት በችግር ላይ ላሉት በማካፈል መሆኑን ያሰምሩበታል። በሊዛ ሽሌይን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።